በኢትዮጵያ ለስድስት ወራት የዘለቀው የአስቸኳይ ጊዜ አዋጅ ለተጨማሪ አራት ወራት እንዲራዘም ተደርጓል። አዋጁ ተግባራዊ በሆነባቸው የመጀመሪያ ወራት ታስረው የተፈቱ ሁለት ወጣቶችን አነጋግረናል። የሕግ ባለሙያም ይዘናል። ስዩም ተሾመ የኢንተርኔት አምደኛና በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር፣ በፍቃዱ ኃይሉ ደግሞ የዞን ዘጠኝ አምደኛና ጸሐፊ ነው። ጽዮን ግርማ የሕግ ባለሙያውን አቶ ሙሉጌታ አረጋዊን ጨምራ በተራዘመው አዋጅ ዙሪያ ተከታዩን ዘግባለች። ከመስከረም 28 2009 ዓ ም ጀምሮ በኢትዮጵያ የታወጀውና ተግባራዊ እየተደረገ ያለው የአስቸኳይ ጊዜ አዋጅ ሊጠናቀቅ ሰባት ቀናት ብቻ ሲቀሩት አዋጁን የሚያራዝም ሌላ ውሳኔ በህዝብ ተወካዮች ምክር ቤት አባላት ተላልፏል። መጋቢት 21 2009 ዓ ም ለመደበኛ ስብሰባው የተሰየመው የህዝብ ተወካዮች ምክር ቤት የአስቸኳይ ጊዜ አዋጁ ኮማንድ ፖስት ሴክረታሪያትና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ያቀረቡትን ሪፖርትና ለአራት ወራት ይራዘም ጥያቄ ተቀብሎ አጽድቆታል። ሊያስቸኳይ ጊዜ አዋጁ እንዲራዘም በምክንያትነት ከተጠቀሱት አንዱ ደግሞ በመላ ሀገሪቱ በተካሄደ የዳሰሳ ጥናት ህዝቡ የተሻለ ሰላም እንዲሰፍን አዋጁ እንዲራዘም ፍላጎት በማሳየቱ እንደሆነም ተገልጿል። ይህን ምክንያት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መጋቢት ሰባት ቀን ህዝብ ተወካዮች ምክር ቤት ተገኝተው ይፋ አድርገውት ነበር። በተደረገው የህዝብ አስተያየት ጥናት ወደ ሰማንያ ሁለት በመቶ የሚሆነው በጥናቱ የተሳተፈው ህዝብ የአስቸኳይ ጊዜ አዋጅ ሙሉ በሙሉ ወይም በከፊል እንዲቀጥል የሚል አስተያየት እንዳላቸው ለመረዳት ችለናል። ጠቅላይ ሚኒስትሩ በወቅቱ እንደተናገሩት አዋጁ ጸንቶ በሚቆይበት ጊዜ ውስጥ ጥናቱን ለምክር ቤቱ አቅርበው እንደሚያጸድቁም አስታውቀው ነበር። ይህን ከተናገሩ ከአስራ አምስት ቀናት በኋላ አስቸኳይ ጊዜ አዋጁ ለአራት ወራት መራዘሙ ይፋ ተደርጓል። የመጀመሪያው አዋጅ በወጣበት ወቅት ታስረው የተሀድሶ ስልጠና በሚል የሚሰጠውን ስልጠና ወስደው ከተለቀቁት መካከል አንዱ በአምቦ ዩኒቨርሲቲ ወሊሶ ካምፓስ የስራ አመራር መምህር የሆነውና የኢንተርኔት ላይ አምደኛው ስዩም ተሾመ የበዛው ህዝብ የአስቸኳይ ጊዜ አዋጁን ተቀብሎታል፣ ተስማምቶበታል የሚለውን ሀሳብ አይቀበለውም። ይሄ ታማኝነት አለው ብዬ መቀበል በጣም ይከብዳል። ሰማንያ ምናምን ፐርሰንት የሚሆኑ ሰዎች የሀገሪቱ እንደዚህ ያለ ዳሰሳ ጥናት መካሄዱን እና እንደዛ መባሉን ይሄ እንደው ያው የተለመደ በፖለቲካ ፍጆታ ተጠቀሙበት ካልሆነ በስተቀር በተግባር አስቸኳይ ጊዜ አዋጅ እንግዲህ ያው በራሱ ስትወስድው የዜጎችን ዲሞክራሲያዊ መብት የሚገድብ ነው። ሀሳብን በነጻነት የመግለጽ መብትን የሚገድብ ነው። ሌሎች የዜግነት መብቶችን የሚገድብ ነው እና ገደቡን ይህን እስርቱን መታፈኑን አምኖ ተቀብሎ እንደው ሰማኒያ ፐርሰንት የሀገሪቱ ህዝብ ይህን ነገር ተቀብሎ ነው የደገፈው ብሎ ማለት ፍጹም ታማኝነት የሌለው እና እኔ በግሌ ልቀበለው ማለትን ነገር ነው። ምክንያቱም ማንም መታሰር አይፈልግም ማንም ሀሳቡን እንዳይገልጽ መገደብ አይፈልግም። ና እኛ ፈልገን ይሄ የሆነው የሚለው ነገር የሚያስገድድ አይመስለኝም። አዋጁ የሚገድበው የሰው ልጅ መብቶች በመሆኑ ይህ የሚያስደስተው ሰው አለ ብሎ ማመን እንደሚከብደው ነው የሚናገረው መምህሩ ስዩም። የህግ ባለሙያ የሆኑት አቶ ሙልጌታ አረጋዊ በምን አይነት ዘዴ ነው ሰማኒያ ሁለት ከመቶ የሚሆነው ሰው ወዶታል የሚል ጥናት የተገኘው ሲሉ መልሰው ጥያቄ ያቀርባሉ። ጠቅላይ ሚኒስትር ኃይለማርያም ሲናገሩ ነው የሰምቻለ ከሰማንያ ወይም ሰማንያ ሁለት ከመቶ በላይ የኢትዮጵያ ህዝብ ስቴት ኦፍ ኤመርጀንሲ እንዲራዘምልን ብለዋል ብለዋል ወል የኢትዮጵያ ህዝብ እንደዚህ ብለዋል ካሉ ጠቅላይ ሚኒስትሩ ብሎ ሊሆን ይችላል። ግን ያልገባኝ እኔ ምንድን ነው ሰማንያ ሁለት ፐርሰንት ከመቶ ማለቱን እንዴት ነው ያወቁት? እንዴት ነው የታወቀው? ምን አይነት ዘዴ ነው ስራ የዋለው ይሄ ቁጥር ለማግኘት ማለት ነው። አንድ ሱ ነው። ሁለተኛ ከዚህ በፊት ቁጥር ተሰርቶ ያውቃሉ የዚህ ሀገር የኢትዮጵያ ህዝብ ስሜት ፍላጎት ለማወቅ ተመሳሳይ የሆነ ዘዴ ጥቅም ላይ ውሎ ኢትዮጵያ ህዝብ ስሜት የተለካበት ጊዜ ነበረ ወይ? ወይስ አሁን ነው መጀመሪያ ጊዜ መጀመሩ ነው? እንደዚህ የኢትዮጵያ ህዝብ የሚፈልገው ነገር መንግስት ማድረግ የሚፈልግስ ከሆነ የኢትዮጵያ ህዝብ ከኢትዮጵያ መንግስት የሚፈልገው ይሄን ብቻ ነው ወይ? ይሄኛውን ፈልጎ ከሆነ ማለት ነው ማለት በራሱ በዚህ መንግስት በራሳቸው ጠቅላይ ሚኒስትር ኃይለ ማርያም በተደጋጋሚ የሚነገርን የኢትዮጵያ ህዝብ መልካም አስተዳደር እንፈልጋለን ብለዋል። የኢትዮጵያ ህዝብ ስልጣንን ለግል ጥቅማቸው የሚያውሉ ባለስልጣናትን ጠይቁልን ብለዋል። የኢትዮጵያ ህዝብ ከኪራይ ሰብሳቢዎች ጠብቁን ብለዋል። የኢትዮጵያ ህዝብ ከቀማኞች እና ከወረበሎች፣ ከኮራፕተሮች ጠብቁን ብለዋል እያሉ ጠቅላይ ሚኒስትር ኃይለ ማርያም በተደጋጋሚ ሲሰሙ እኔ ሲናገሩ ሰምቻ አውቃለሁ። እና የኢትዮጵያ ህዝብ ፍላጎት የሚያዳምጥ መንግስት ከሆነ ይህ መንግስት ለምንድን ነው ታዲያ እነዚህን ነገሮችን ህዝብ ጠይቀዋልና ህዝብ ፍልጓቸዋልና ለምንድን ነው እዛ ላይ ታዲያ መልስም አናየው? ጭራሽ ጠቅላይ ሚኒስትሩ ማስረጃ የለኝም የኢትዮጵያ ባለስልጣናት ስልጣንን ለግል ጥቅማቸው ማዋላቸው መረጃ ነው እንጂ ማስረጃ የለኝም ውላ ብለዋል። የኢትዮጵያ ህዝብ ግን በ አመራሮቹ እንደተቸገረ በተደጋጋሚ የራሳቸው ጠቅላይ ሚኒስትሩ ሲናገሩ ሰምተናል። እና ግራ የሚያጋባ ነገር ብቻ ሳይሆን የሚያሳዝን ነው። ግን እንደ አንድ የሀገር ልጅ በጣም በጣም ይሰማሻል መንግስት እንደዚህ ሲሆን እንደዚህ እና ቀልድ በሚመስል ደረጃ ነው እንደዚህ የሚወራው እና በእውነት የህዝብ ፍላጎት ማድመጥ የሚፈልጉ ከሆነ ጠቅላይ ሚኒስትሩ ለህዝብ እኮ አሁንም እያለቀሰ እኮ ነው እና የኢትዮጵያ ህዝብ የስቴት ኢመርጀንሲው ለአራት ተጨማሪ ወራት ማራዘም ኢትዮጵያ ህዝብን ችግር ያቃልላል ብለው የሚያስቡ ከሆነ ጥሩ። አራት ወር ረዥም ጊዜ አለ ግን ይሄ ነው ወይ? ኢትዮጵያ ህዝብ ይፈልግም። ኢትዮጵያ ህዝብ ተጠያቂነትን አይፈልግም ወይ? ለምንድን ነው መንግስት ተጠያቂነትን ተግባራዊ ማድረግ ያልቻለው? ለምንድን ነው መንግስት የሚገባውን ፕሮሚስ ተግባራዊ የማያደርገው? እውነት የኢትዮጵያ ህዝብ ፍላጎት ከሆነ ተግባራዊ ማድረግ የሚፈልግ ይሄን መንግስት ይህ ጥያቄዎች በእውነት መጠየቅ ፈልጋለሁ፣ በዚ አጋጣሚ መንግስትን ማለት ነው። በሽብር ወንጀል ተጠርጥሮ ከሌሎች የኢንተርኔት አምደኞች ጋር ታስሮ የነበረው በኋላም ይህ ክስ ተቀይሮለት በዋስ ተፈቶ የነበረውና በድጋሚ በአስቸኳይ ጊዜ አዋጁ ስር ታስሮ የነበረው የተሀድሶ ስልጠና የተባለውን ስልጠና ወስዶ የተለቀቀው የኢንተርኔት አምደኛውና ጸሐፊው በፍቃዱ ኃይሉ በተባለው ጥናት ላይ ያለውን ጥርጣሬ ያንጸባርቃል። እንግዲህ ሰማኒያ ሁለት በመቶ የሚሆኑ የዳሰሳ ጥናቱ ተሳታፊዎች አስቸኳይ ጊዜ አዋጁ እንዲራዘም ፈቅደዋል ወይም ፈልገዋል ነው የተባሉ እና እኔ ስሰማ በጣም ነው የደነገጥኩ። ምክንያቱም እውነት አይመስልም። እኔ አካባቢ ከማየው እና ከምታዘበው ነገር አንጻር ሲታይ ማለት ነው። ምናልባት እንግዲህ የናሙና መረጣው ላይ በዳሰሳ ጥናቱ የተሳተፉት እነማን ናቸው የሚለው ወሳኝ ጉዳይ ነው ማለት ነው የአስቸኳይ ጊዜ አዋጁ እንዲራዘም የሚፈልጉ የስርአቱ ደጋፊዎች ወይም ደግሞ በቃ የስርዓቱ ደጋፊዎች ብቻ ሳይሆኑ ፓርቲ በማንኛውም ሁኔታ ውስጥ ማለት ነው ሰብአዊ መብትም እየጣሰ ቢሆን ስልጣኑን አጠናክሮ እንዲቀጥል የሚፈልጉ አይነት ሰዎች ካልሆኑ በስተቀር በግሌ ጤናማ አስተያየት ነው ብዬ ራሱ አልመለከትም። አንድ ሀገር በሀገሬ በአስቸኳይ ጊዜ አዋጅ ውስጥ ብዙ መብቶች ኮምፕሮማይዝ ተደርገው ትኑርልኝ ብሎ የሚሉ ዜጎች ይኖራሉ ብዬ አላስብም። ያው ሰማንያ ሁለት በመቶ በሚሆን ደረጃ ለማመን ነው የተቸገርኩት። ምናልባት የናሙና መረጣው ላይ ለዳሰሳ ጥናቱ የተመረጡት ሰዎች አይነት ይወስነዋል። እንደዛ ነው የምንለው አስተያየት። ጦማሪው በፍቃዱ መጀመሪያውኑ ይህ አዋጅ የስድስት ወር ጊዜውን ከጨረሰ በኋላ ይራዘማል የሚል እምነት እንዳልነበረው ይናገራል። እውነቱን ለመናገር አልጠበቅኩም ነበረ። ምክንያቱም ለሀገር ኢኮኖሚ ሚሆን ገጽታ በጣም አስቀያሚ ነው፣ በአስቸኳይ ጊዜ አዋጅ ማለት ስለዚህ ነገር ብዬ አልጠበቅኩም ነበር። እና እንደውም እየሞከሩ እንግዲህ ውጤቱን እየሞከሩ መስሎ ነበር አንዳንድ አንቀጾችን ሲያነሱ እና ከአብዛኛው ሰው በተለየ እኔ ይነሳል ብዬ እርግጠኛ ወኝ ነበረ አዋጁና፣ ሲቀጥል ሲራዘም በጣም ነው የደነገጥኩት ማለት ነው። መምህሩ ስዩም ተሾመ በዚህ አስቸኳይ ጊዜ አዋጅ በመታሰሩ ጉዳት እንደደረሰበት ሰው ሳይሆን እንደ አንድ ገለልተኛ ሰው ራሱን በመንግሥትና በሕዝብ ቦታ አስቀምጦ ሲገመግመው መንግስትም ሆነ ህዝብ ምንም አማራጭ የላቸውም ባይ ነው ህዝብ ደረጃ እዚህ ሀገር ውስጥ የዲሞክራሲ መዋቅሩ እንዳለ የፈረሰን ይመስለኝ በሽብር ሕጉ በሚዲያ አዋጁ እንደገና የበጎ አድራጎት ማህበራት ጋር ተያዘው አዋጅ አለ እነዚህ አዋጆች እና አተገባበራቸው በዚህ ሀገር የዲሞክራሲ ስርአት መዋቅሩ በራሱ እንዲፈስ እና ህዝቡ ሀሳቡን አስተያየቱን አቤቱታውን ብሶቱን ሊገልጽበት የሚችልበት ምንም ሌላ አማራጭ የለውም እና ያለው ብቸኛ አማራጭ በአደባባይ ወጥቶ ብሶትን የሚገልጽበት ነው እና በሌላ መንገድ ሀሳብና አስተያየቱን ያለውን ብሶትና መሻሻል ያለበትን ነገር የሚገልጽበት ሌላ አማራጭ ስለሌለው ብቸኛው አማራጭ አደባባይ ወጥቶ በተቃውሞ ይሁን በአመፅ መልክ መግለጽ ነው። ስለዚህ አስቸኳይ ጊዜ አዋጁ ሲነሳ ያው ህዝቡ ወደዚህ ያለ አካሄድ ሊገባ እንደሚችል መንግስትም የገመተ ይመስላል። እኔም በግሌ ማስበው እንደዛ ነው። ከመንግስት ወገን ሆነ ስታስቢው በሁለት ሺ ስምንት መጨረሻ አካባቢ ነሐሴ ወር ላይ ጠቅላይ ሚኒስትሩ የሰጡት አንድ መመሪያ ነበር። ሁሉም የፀጥታ ኃይሎች የህግ የበላይነት እንዲያስከብሩ አዝዣለሁ የሚል የሰጡት መመሪያ ነበር። ለእኔ የአስቸኳይ ጊዜ አዋጁ በአግባብ ተግባር የዋለው ያኔ ነው ብዬ ነው ማስበው። ምክንያቱም ወደዛ የተካሄደበት መሰረታዊ ምክንያት መንግስት በተለያዩ ሀገሪቱ አካባቢዎች የሚፈጠሩ የአለመረጋጋት ችግሮችን በአካባቢ ፖሊሶች በክልል ልዩ ኃይሎች መቆጣጠር ሲሳ ነው። ከዛም አልፎ በፌዴራል ፖሊስ ለመቆጣጠር ሞክሮ ሳይቻል ሲቀር ያው መከላከያ ወይም የሀገር መከላከያ ሰራዊትን እንደ ፖሊስ የመጠቀም አይነት አካሄድ ነው የምታይበት። እንደዚህ ያሉ ሁኔታዎች በአንዴ በተለያዩ ቦታ የሚከሰቱ ነገሮችን በአንዴ ለመቆጣጠር አቅሙን ያለው ከመንግስት አንጻር ስታየው መከላከያ ሰራዊት ነው እና አሁን በዚህ አስቸኳይ ጊዜ አዋጅ ውስጥ በተግባር የምትመለከችው መከላከያ ሰራዊት ልክ እንደ ወታደር የመጠቀም ስለሆነ ከዛ ውጭ መንግስት ቀጥሎ ሊመጣ የሚችለውን አመፅና ተቃውሞ ሊቆጣጠር የሚችልበት ሌላ መንገድ ያለው አይመስለኝም። ከአስራ አምስት ቀናት በፊት በአዋጁ ላይ መሻሻሎች መደረጋቸው ይፋ ተደርጓል። በዚህም መሰረት የኢትዮጵያ መንግስት የልማት ቦታዎች በሚል በሚጠራቸው አካባቢዎች ተጥለው የነበሩ የሰዓት ላፊ ገደቦች መነሳታቸውን፣ ያለ ፍርድ ቤት ትዕዛዝ ብርበራ፣ በቁጥጥር ስር መዋል፣ ንብረት መያዝ፣ በራዲዮ፣ በቴሌቪዥን፣ በጽሁፍና በፎቶግራፍ፣ በቲያትር እንዲሁም በፊልም የሚተላለፉ መልእክቶች ላይ ተጥለው የነበሩት እገዳዎች ተነስተዋል ተብሏል። ይህም ሆኖ የቀደመውና አሁን የተራዘመው አዋጅ በሚፈጸምበት ወቅት የዜጎች ሰብአዊ መብት እንዲጠበቅ በሕዝብ ተወካዮች ምክር ቤት ማሳሰቢያ ተሰጥቶበታል። በዚህ አዋጅ ስር የነበረውን የሰብአዊ መብት አያያዝ በተመለከተ ያለውን አስተያየት እንዲሰጥ ለመምህሩ ስዩም ጥያቄ አቅርቤለት ነበር። አዋጁ ከታወጀ ጊዜ ጀምሮ የመጀመሪያዎቹን ያው ከሞላ ጎደል ሶስት ወራት እኔ እስር ቤት ውስጥ ያሳለፍኩት እና ያው እዛ በነበርኩበት ጊዜ በተለያዩ ሚዲያዎች ላይ ወጥተዋል። እዛ ሰብአዊ መብት ጥሰት እንደነበረ ያው እኔ በራሴ ከደረሰብኝ ነገር መናገር እችላለሁ። ከዛ ውጪ የአስቸኳይ ጊዜ አዋጁ በራሱ የሚደነግገው በዋናነት የህገ መንግስቱ አንቀጽ አስራ ስምንት በማንኛውም መልኩ ሊጣስ አይገባም ነው የሚ የአስቸኳይ ጊዜ አዋጁ ላይ ራሱ የተቀ በህገ መንግስቱ መሰረት እና አንቀሳሳ ስምንት የሚለው ያው ዜጎች ላይ የሰብዊ ድርጊት መፈጠም የለበትንም። ያ ነገር ደግሞ አንደኛ ኔ በግሌ ላይ በራሴ ላይ ተፈጽሟል። እኔ ታስሬ በነበርኩ በት አዲሶ መካከል ተመሳሳይ ነገሮች ተፈጽመዋል። ምናልባት በሁለተኛ ዙር ገብቶ በነበሩ ሰዎችን ሲሆን እነሱን አናገር ነበር እንደኛ እኛ ላይ የደረሱ አይነት ድብደባና የስቃይ ምርመራ እንዳልደረሰባቸው ነግረውኛል። ያ አንድ ነገር ነው። ያ እንዳለ ሆኖ ግን ቤተሰብ ያላቸው ዜጎችን ሰዎች የራሳቸው ህይወት ያላቸውን ሰዎች ያለባቂ ማስረጃ ምንድን ብለው በጥርጣሬ ወስደሽ ለወርና ሁለት ወር አንድ ጦር ላይ ያለ የጦር ማሰልጠኛ ተቋም ውስጥ ማቆየት በራሱ እኮ ሰብአዊ ነው አይ የዜጎችን መብት የሚጥስ እኮ ነው እዛ ሄደው መደብደብና ቀ ምርመራ መድረሱ ብቻ ሳይሆን እዛ መሄዱ መወሰዱ ራሱ በነጻነት ላይ ያ እንደዚህ ያለ ገደብ መፈጠሩ በራሱ እኮ የዜጎችን መብት የሚጥስ ነው። እና አግባብ አይደለም። እንደገና እንዳልሸው ያው የግድ ያለን እንደ ሀገር ያለን ተስፋ ያው ዲሞክራሲ ስርዓት ገንብተን ለሁላችንም የምትሆን ሀገር መመስረት ነው እና አሁን ያለው አካሄድ ወደዛ ሊወስደን የሚችል ነው ወይ ብለሽ ስትይ አይመስለኝም። መንግስትም ህዝቡን ይፈራል፣ ህዝቡን መንግስትም እየፈራ በመፈራራት ያለንበት ሁኔታ ነው ያለው። በዚህ ሁኔታ የተሻለ ነገር ይመጣል ብዬ አላስብም። ለጦማሪው በፍቃዱም ተመሳሳይ ጥያቄ ሰንዝሬለታለሁ። እንግዲህ እንደሚታወቀው እኔ ከገና ከአስቸኳይ ጊዜ አዋጅ ሰለባዎች አንዱ ሚለግለጽ ነኝ እና ሰብአዊ መብት ለምሳሌ ሀሳብን የመግለጽ ነጻነት ነኝ ይጨምራል። እና የኔ እኔ ሲጀመር የታሰርኩት ራሱ ሀሳብን በነጻነት በመግለጽ ነው እንጂ ምንም አይነት የሚያነሳሳ ንግግርም አልተናገርኩም፣ አልተጠቀሰብኝም። እሱ ራሱ አንድ ምሳሌ ነው እና በታሰርኩበት ወቅትም ታድሶ ተብዬ በጣም በሚያሳቅቅ ሁኔታ አዋሽ ሰባት ውስጥ የወታደር ካምፕ ውስጥ ነው በሰላሳ ሶስት ቀን ስልጠና ተሰጥቶኛል። ስልጠናው ኢንዶክትሪኔሽን የነበረው እንጂ ሲጀመር ከተባለው ግብ ጋር ራሱ በምን እንደሚገናኝም አላውቅምና እዛ የታዘብኳቸው በጣም በጣም በርካታ የሰብአዊ መብት ጥሰቶች አሉ። ከአያያዛችን ጀምሮ ማለት ነው በሰልጣኝ ሰልጣኝ የምትደረጉት እንጂ ለእስረኛ አይደለም ተብሎ ግን ከአስረኛ ባነሰ የጠበቃና የቤተሰብ አክሰስ ሳይኖረን ለጤና ራሱ ተስማሚ ያልሆነ ምግብ እየበላን በአስቸጋሪ ሙቀት ውስጥ ውሃ ሳናገኝ ነው የከረም ነው ማለት ነው። ከዛ ውጭ እንግዲህ ከኛ ውጭ ድብደባም ድረስ የደረሰባቸው እግራቸው የተሰበሩ ሰዎች ነበሩ። ከዛም ከዛም በላይ በጣም ብዙ አሰቃቂ፣ ሌላው ጭንቀቱ እና የስነ ልቦና ቀውሱን ሳንቆጥር ማለት ነው። ስለዚህ ሰብዓዊ መብት ጥሰት ሕጋዊ እውቅና ያገኘበት ጊዜ ነበር፣ የሴቶች ኤመርጀንሲ ወይም ያስቸኳይ ጊዜ አዋጁ። ስለዚህ አሁንም ቀጣዩ ላይ እኔ ምንም አይነት ዋስትና ይኖራል ብዬ ለማለት ይከብደኛል። በጣም ይቸገራለሁ። በኢትዮጵያ በጥቅምት ወር ሁለት ሺ ስምንት ዓመተ ምህረት በኦሮሚያ ክልል የተቀሰቀሰው ተቃውሞ ወደ አማራ ክልል ተሻግሮ ሀገሪቱን ለአስራ አንድ ወራት ወዳልተረጋጋ ሁኔታ ከቷት ነበር። በዚህ ጊዜ ውስጥ ብዙ ሰዎች መገደላቸውን መታሰራቸውንና ከመኖሪያ ቀያቸው መፈናቀላቸው ይታወቃል። ስምምነት ላይ የሚያደርስ ቁጥር ባይኖርም ከአንድ ወር በፊት የወጣው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰብአዊ መብት ሪፖርት በነሐሴ ወር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በኦሮሚያ አምስት መቶ ሰው መገደሉን መግለጻቸውን ጠቅሷል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ባወጣው ሪፖርት እስከ ጥቅምት ሁለት ሺ ዘጠኝ መጨረሻ አደረኩ ያለውን ጥናት ጠቅሶ ስምንት መቶ ሰው መገደሉን ይፋ አድርጓል። ሀገር ውስጥ የሚገኙ የተቃዋሚ የፖለቲካ ፓርቲዎች ደግሞ የሟቾቹን ቁጥር ከዚህ ከፍ ያደርጉታል። በዚህ ጊዜ ውስጥ በሺዎች የሚቆጠሩ ሰዎች መታሰራቸውንና መፈታታቸውን፣ አሁንም በእስር ላይ የሚገኙ እንዳሉ መዘገባችን ይታወሳል።